ባለፈው ሳምንት ውስጥ የምስራቅ አፍሪቃ ሀገሮች የጋራ ልማት ትብብር ተቋሙ ኢጋድ የጤና ጥበቃ ሚኒስትሮችና ባለሙያዎች አዲስ አበባ ላይ ተሰብስበው ኢቦላ ተከስቶ በነበረባቸው አካባቢዎችና ዓመታት የነበረውን ልምድ መነሻ በማድረግ ሊደረግ በሚገባው ጥንቃቄና ዝግጅት ላይ ተነጋግረዋል። በስብሰባው ላይ ጥናታዊ ጽሁፎችን ካቀረቡት ባለሙያዎች መካከል የሕክምናና የሕብረተሰብ ጤና አጠባበቅ ባለሙያው በኢትዮጵያና በሌሎችም የአፍሪካ ሀገሮች የበሽታዎች ስርጭትና ቁጥጥር ላይ የሰሩት ዶክተር አያና የኔ አባት ይገኙበታል። ዶክተር አያናን እስክንድር ፍሬው አነጋግሯቸው ነበረ። በኢቦላ ስርጭትና ቁጥጥር አንጻር በገለጻቸው የዳሰሱትን በአጭሩ በማስታወስ ይጀምራሉ። ስለ ኢቦላ የቀረበው እንደ ተሞክሮ ነው። ተሞክሮ ምንድነው? ኢቦላ በእርግጥም አዲስ በሽታ አይደለም። ምክንያቱም በፈረንጅ 1976 አካባቢ ጀምሮ ማለትም በእኛ በ1968/69 ጀምሮ በአፍሪካ ውስጥ የነበረና የታየ በሽታ ነው። ነገር ግን ከዛ ምን ወስዳቸው ልምዶች አሉ። አስቀድሞ በሽታውን ቶሎ ብሎ ማወቅ በተቻለበት አካባቢና ቁጥጥር በተደረገበት ቦታ በሽታው የመስራጨት ኃይሉ ዝቅተኛ ነው። አስቀድመን በሽታውን ምልክት የማየትና ያንን ደግሞ ተመርኩዞ ቁጥጥር የማድረግ ስራው በደከመበት ቦታ ደግሞ በሽታው የመሰራጨት ኃይሉ ወይም ደግሞ ፖቴንሻሉ ከፍተኛ ነው። በተለያዩ ጊዜያቶች ኢቦላ በአፍሪካ ውስጥ ተከስቷል። በተለይም ኮንጎ፣ የድሮ ዛየር በምንለው ማለት ነው፣ ሱዳን አሁን ደቡብ ሱዳን የሆነው ጋ እንደዚሁም ደግሞ በዩጋንዳ በተደጋጋሚ ተከስቷል። ኢቦላ ብቻ ሳይሆን ኢቦላ ልመሰል ቫይራል ሄሞራጂክ ፊቨርስ የምንላቸው ብጫ አበባ ወይም የሎ ፊቨር የምንለው የዛው ፋሚሊ ነው። እንደዚሁም ሌሎች አይነት በወረርሽኝ ሊከሰቱ የሚችሉ በሽታዎች ባሉበት አካባቢ ሁሉ የሚያስፈልገው ነገር ምንድነው? በሽታ በሽታው እስኪከሰት ጠብቆ እዛ በኋላ ብዙ ሞቢላይዜሽን ወይም ሩጫ ማድረግ ሳይሆን አስቀድሞ የጥንቃቄ ስራዎችን በተለይም ደግሞ የበሽታው ምልክቶች ቀድሞ የማየትንና ዝግጅቶች ማድረግ ስራ አስፈላጊ እንደሆነ ነው። ይሄ ለኢቦላ ብቻ አይደለም፣ ለማጅራት ገትር በሽታ ሊሆን ይችላል። ልጆች በወረሽኝ መልክ የሚከሰቱ በሽታዎች እንደ ሚዝልስ ምንላቸው ወይም ደግሞ የልጅነት ልምሻም ወይም ፖሊየም ሊሆን ይችላል። ሌሎችም እንደዚህ አይነት በሽታዎች በሙሉ አስቀድሞ የመከላከል ስራውን ለመዘርጋት የሰርቬላንስ ወይም ደግሞ የክትትል መረብ መዘርጋት ያስፈልጋል። ክትትል መረብ ወይም መዘርጋት ስራው መጀመር ያለበት ከህብረተሰቡ ነው። ምክንያቱም አንድ ወረሽኝ ሲከሰት በአንድ አካባቢ በአንድ ቦታ ነው ብዙ ጊዜ የሚከሰሰው። እርግጥ አንዳንድ ጊዜ ሁለት ሶስት ቦታዎች ላይ ልናየው እንችላለን። ያን የሚያስፈላጊነቱ ምንድን ነው? በሽታዎችን በተነሱበት ቦታና በተነሱበት ጊዜ በፍጥነት መቆጣጠር እና ባሉበት መወሰን በኋላ የሚከተለውን የሰው ህይወት ህመምና ሞት ሊሆን ይችላል። እንዲሁም ደግሞ በገንዘብ ወጪ ላይ በተመለከተ በኢኮኖሚ ላይ በማህበራዊ ህይወት ላይ ያለውን ጫና በከፍተኛ ደረጃ ስለሚቀንሱ የዚህ አይነት ስራዎች መሰራት እንዳለባቸው ነው። ዶክተር አያነ፣ ዝግጅት ለኢቦላ ወይስ ዝግጅት በአጠቃላይ የጤና ስርዓቱን ለማጠናከርና ሊመጣ ለሚችል ወረርሽኝ ሁሉ ተብሎ ነው ሀገራት መዘጋጀት ያለባቸው። እያየን ያለነው ነገር አለ። ለምሳሌ ያደጉት ሀገራት የተወሰኑ ኬዞች ሪፖርት አድርገዋል፣ ግን ወዲያው ይታከማሉ ሰዎቹ፣ ነገሩ ይጠፋል። ለምሳሌ በአሜሪካም በስፔንም፣ ሌሎቹ ምሳሌዎች አሁን በቅርብ ከሆኑ አንጻር መጥቀስ ይቻላል። አፍሪካ ውስጥ የተወሰኑ ሰዎች እያዛሉ እየተሰራጨ ይሄዳል እና ዝግ ዝግጅት ለኢቦላ ወይ ዝግጅት አጠቃላይ የጤና ስርዓቱን ለመቀየርና የጤና ስርዓቱን ለማጠናከር ዘለ እስቲ ያብራሩልኝ። ምን ነበር የእርስዎ መልእክት? የኔ መልእክት ምንድን ነው፣ እነዚህ እንደ ምሳሌ ነው የቀረቡት። በወረሽኝነት የሚነሱ በሽታዎች ብዙውን ጊዜ የበለጠ ትኩረት ማግኘት ስለሚችሉ፣ እነዚህ በወረሽኝ መልክ የሚነሱ በሽታዎች ግን የሚነግሩን ነገር አለ። ያ ምንድነው? የጤና ስርዓትን ማጠናከር በአጠቃላይ አስፈላጊ እንደሆነ ነው። በተለይም የወረሽኝ በሽታዎች ለየት የሚያደርጋቸው ምንድነው? በአጭር ጊዜ ውስጥ ብዙ ሰዎችንና ብዙ አካባቢዎችን ማዳረሳቸው ነው። ከዚያ አንጻር ያንን በሚከሰትበት ጊዜ ወይም ደግሞ ሌላ ሀገር የተከሰተ ካለ ከነዚህ ዓለም ተነስቶ መጠና ያለበት ግን አጠቃላይ ጤና ሲስተሙ ነው። ምክንያቱም ለአንድ አይነት ችግር ተብሎ የሚደረግ ዝግጅት ብዙውን ጊዜ የራሱ ጥንካሬ ይኖረዋል፣ ቨርቲካል ፕሮግራምስ የምንላቸው ለምሳሌ ነገር ግን ደግሞ ሪሶርስም ደግሞ በአጠቃቀም አኳያ ለብዙ ነገሮች ካተር እንዲያደርግ አድርጎ ማዘጋጀቱ የበለጠ ውጤታማ ይሆናል። ይሄ ማክሲማይዚንግ ኦፍ ሪሶርስ የምንለው ነው። ያ ሲባል ምንድ ነው፣ አገሮች እንደ በሽታዎቻቸው ስርጭት አይነት ወይም ኤፒዲሞሎጂካል ፕሮፋይል እንደምንለው የትኞቹን ቅድሚያ ሰጠን ትኩረት እናድርግባቸው ብሎ ማየት አለባቸው። እንበል መቶ ሰላሳ በሽታዎች ቢኖሩ ለመቶ ሰላሳዎችም ተመጣጣኝ የሆነ አቴንሽን ላይ ያስፈልጋቸው ይችላል። ግን እንደ ስርዓት ሰርቤላንስ ስነጋገር የአሰርቤላንስ ሲስተም ወይም የቁጥጥር ስርዓቱ ለሁኔታ ሲመጣው ሌሎችንም ሲመጡ መልስ መስጠት የሚችል መሆን መቻል አለበት። ያን ለማድረግ እንግዲህ የአቅም ሁኔታዎች ውስንነት ሊኖር ይችላል ወይም ደግሞ አንዳንድ ጊዜ የሀገሮች ፕሮግራሞች በተዋረድ ወይም ደግሞ ቨርቲካል በሆነ ፕሮግራም ስለሚደራጁ እነዛ ራሳቸውን የቻለ አንዳንድ ተጽዕኖ ሊያሳድሩ ይችላሉ። ዞሮ ዞሮ ግን በአንድ ምክንያትም ይሁን በሌላ ምክንያት የሕብረተሰብ ጤና ሲናጋ መታየት ያለበት ምንድን ነው አጠቃላይ የጤና ስርዓትን ማጠናከር ላይ ነው። የምስራቅ አፍሪካ ሀገራት ወይም የምስራቅ አፍሪካ የልማት ብሔረ መንግስታት ባለስልጣን የጋራ አባላት አገሮች ናቸው የተሰበሰቡት፣ የጤና ባለሙያዎች እንደርሱ ያሉ ባለሙያዎች የሚገኙበታል ስብሰባው ላይ እና ከዚህ አንጻር እንግዲህ በሽታው የጋራ ስጋት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ አንዳችን ጋር እስካልጠፋ ድረስ ሁላችንም ጋር አለ ብለዋል ብለዋል። በአንድ ወቅት ሲናገሩ ስለ ኢቦላ አፍሪካ ነጻ አትሆንም ብለዋል። ና ምን ያህል የጋራ ግንዛቤ አለ? ለምሳሌ በባለሙያዎች አካባቢ እርስዎ ከተነሱ ለወጥ ጥያቄዎች አንጻር ተነስተው ሊሆን ይችላል። አሁን የእርስዎን ፔፐር ካቀረቡ በኋላ ከተሳታፊዎች ከተነሱ ጥያቄዎች አንጻር ካዩትም፣ በዚህ ስብሰባ ቆይታዎት፣ ምስራቅ አፍሪካ ሀገሮች የኢጋድ አባል ሀገሮች ጤና ባለሙያዎቹ ምን ያህል የጋራ ግንዛቤ አላቸው? አሁን እርስዎ ባሉት ላይ ይሄ እንግዲህ ምንድን ነው የምስራቅ አፍሪካ ሀገሮች እንደምታውቀው ሁሉም በአንድ እኩል ደረጃ ላይ ናቸው ማለት በጤና ስርዓታቸው አይቻልም። የራሱ የሆነ ምክንያትም አለው። አንዳንዶቹ እንደምናውቀው በግጭት በተለያዩ ችግሮች ምክንያት የጤና ስርዓቶቻቸው በጣም የደከሙ አንዳንዶቹ ደግሞ ከዚያ በመውጣት ላይ ያሉ አገራት ናቸው። አንዳንዶቹ ደግሞ ተከታታይነት ያለ ስራ ስለሰሩ ጠንከር ያሉ ሀገራት አሉ። ዋናው ምንድን ነው? የበሽታ ስጋት ስንል በተለይ ደግሞ ዓለም አቀፍ የጤና ደህንነት ወይም ግሎባል ሄልት ሴኩሪቲን ስንመለከት የአንድ ሀገር የጤና ችግር ለሌላውም አገር ችግር ተደርጎ መታየት መቻል አለበት። የአንድ ሀገር የጤና ስርዓት ብቻ መጠንከር በራሱ ወይም ደግሞ ስርዓቱ ያን በሽታ ቀድሞ ማወቅና መቆጣጠር መቻሉ የበለጠ እንዳይሰራጭ ተጽዕኖ ቢኖረውም ነገር ግን ማየት ያለብን ምንድን ነው በተለይ እንደ አፍሪካ ቀንድ አይነት አገራት ያሉበት አካባቢ አፍሪካ ውስጥም ሊሆን ይችላል። በአብዛኛው ሰዎች የሚጓጓዙት በምድር ነው በእግር ነው በመኪናም አይደለም በአብዛኛው ምክንያቱም ተመሳሳይ የሆነ ባህል፣ ተመሳሳይ የሆነ ቋንቋ፣ ተመሳሳይ የሆነ የቤተሰብ ትስስር ያላቸው በመሆኑ ድንበሮች የሚባለው ነገር ብዙውን ጊዜ በአፍሪካ ቀንድ ላይ ሰራ ይችላል ስለዚህ ጠንከር ያሉ ሀገራት በስርዓታቸው ማለት ነው ምናልባትም ከዛ ደግሞ ለሚወጡ ከኮምፕሌክስ ኤመርጀንስ ከምንላቸው ለሚወጡ ሀገራት ብዙ ትምህርት ሰዎች ሊሰጡ ይችላሉ። ወረርሽኝ የነበረባቸውና በተደጋጋሚ በበሽታዎች የተጠቁ ሀገራት ለምሳሌ በኢቦላ እንደ ዩጋንዳ ሊሆን ይችላል፣ ወይም ደግሞ ደቡብ ሱዳን ሊሆን ይችላል። ከኛ የተሻለ ልምድ ሊኖራቸው ይችላል ያን በሽታ መከላከል በሚቻልበት መንገድ ላይ ለምን በሕክምና መስክ ስንወስደው ልምድ ልታገኝ የምትችለው በአብዛኛውን ጊዜ ከቲዮሪ ላይ ወይም ደግሞ በቃል በምናቃቸው ነገሮች ብቻ አይደለም በተግባር የሚፈተኑ በመሆናቸው ስለዚህ አሁን እንደሚደረገው ከዩጋንዳ ተነስተው ምዕራብ አፍሪካ ድጋፍ የሚሰጡት ሙያተኞች እንዳሉ እናውቃለን። አንዳንድ ሀገራት ደግሞ በተለይ ለምሳሌ ማጅራት ገተ በሽታን ቁጥጥር ሊሆን ይችላል። በተደጋጋሚ ደርስ የሚከሰትባቸው ሀገራት እንደ ኢትዮጵያ አይነት ለሌሎች ሀገራት ላልተከሰተባቸው፣ ሊከሰትባቸው ለሚችሉ ሀገራት የበለጠ ልምድ መስጠት ይችላሉ። ስለዚህ ግንዛቤን ስናስብ ከዚህ አይነት ዳይናሚክስ ወይም ደግሞ ከዚህ አይነት ክስተት ጋር አብረን ማየት ያለብን ይመስለኛል። ኔትወርክ ናችሁ ወይ በመረብ የተገናኛችሁ ናችሁ ወይ ባለሙያዎቹ ፖለቲከኞቹ ናቸው ማለት ይቻላል። ኢጋድ በፖለቲካው ረገድ የተለያዩ ስብሰባዎች አካሂዷል። መሪዎቹ ለደቡብ ሱዳን ጉዳይ እንኳን አሁን በቅርብ ጊዜ ምን ያህል እንደተገናኙ አይተናል። ከጤና አንጻር ኢቦላን ሊሆን ይችላል ሌሎችንም ለመቆጣጠር የጤና ባለሙያዎቹ መረብ አላችሁ ማለት ይቻላል። ይሄስ መፈጠር አለበት ብሎ ያምናለ ወይ? እንዲሁም የስብሰባው ዋና ዓላማ ምንድን ነው? በባለቤትነት እንደ ኢጋድ አይነት ፖለቲካል ማንዴት ያላቸው ተቋማት ይህን ማስተሳሰር እንዳለባቸው ነው። እርግጥ ነው የሙያተኞች ትስስር ይኖራሉ። ለምሳሌ በተለያዩ ሙያዎች የሙያተኞች ትስስር አሉ። የአፍሪካ ፌዴሬሽን ፐብሊክ ል አሶሴሽን የዚህ ስብሰባ የጋራ ቴክኒካል አዘጋጅ የሆነው ለምሳሌ የአፍሪካ ውስጥ ያሉ የህዝብ ጤና አጠባበቅ ማህበራትን ወይም ፐብሊክ ል አሶሴሽን ስብስብ ነው። ነገር ግን በአፍሪካ ቀንድ ያሉ ሁሉም ሀገራት ብሔራዊ የጤና አጠባበቅ ማህበር የላቸውም። የተወሰኑት አላቸው፣ የተወሰኑት የሌላቸው አሉ። እንደዚህ አይነት ስብስቦች ሲኖሩ ወይም ደግሞ ፕላትፎርምስ የምንላቸው ሲገኙ ዋናው ዓላማው ምንድን ነው? እንደዚህ አይነት ክህሎትን ማለዋወጥ መቻል ነው። አሁን እዚህም ስብሰባ ላይ ብታየው በፖስተርም የቀረቡት የሆኑ በአብስትራክት መልክ በቃልም የሚቀርቡት የሚቀጥሉት ምንድነው? አንዱ አላማ የዚህ አይነት መረጃዎችን ልውውጥ ለማድረግ ነው። ለምን አንዳንድ ሀገሮች ለምሳሌ ከዚህ በፊት መረጃዎች ምን እንደሚመስሉ የማይታወቅበት ሁኔታ ካለ እነዚህ መጥተው በሚያቀርቡበት ጊዜ እያንዳንዱ ጤና ሙያተኛ ሊተዋወቅ ይችላል። ስለዚህ እዚህ አይነት ኔትወርክ በማህበራት ሳይሆን መካሄድ ያለበት የፖለቲካል ማንዴት ወይም መብት ባለው ተቋም መሆን አለበት። ኢጋድ የጤናና የዲቨሎፕመንት ወይም የልማት ዴስክ የሚባል ስላለው አሁንም በጤና ላይ እየሰሩ ስለሆነ ከዚያ ላይ እንደዚህ አይነት ሲስተምን እንዴት መጨመር ይቻላል ነው አንዱ መጨረሻው ሪዞሉሽን ላይም ወይም ደግሞ በሪኮሜንዲሽን ላይ ሊመጣ የሚችለው ከስብሰባ በኋላ።